የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 24 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። በሐረማያ ዩኒቨርስቲ፣ ከትላንት ጀምሮ ተማሪዎች የተቃውሞ ሰልፍ እያደረጉ ነው። ሳሩ የመያየት ነገር ነበር፣ እና ያኔ ስታካልም በዚ ርቦ አጠፋ። አሁን ደህና ደህና ነን። አሁን ያለው ሁኔታ በጣም ደህና ነው። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። የጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት ስልጣን አንደኛ ዓመትን እየተመለከትን አስተያየቶችንም ይዘናል። እነሱም ይቀርባል። ወደ ወሎና ሶማሌ ክልል አምርተን ዘገባዎችን እናስደምጣችኋለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን እንቆያለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በዩናይትድ ስቴትስ የሚደገፉ ኃይሎች እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ ድል አግኝተናል ካሉ ከአንድ ሳምንት በላይ ያለፈ ቢሆንም ከአሸባሪ ቡድን የመጨረሻ ምሽግ ለማስለቀቅ እየተዋጉ ነው። የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ባግሁዝ በተባለች የሶሪያ ሰሜን ምስራቅ ከተማ እየተካሄደ ያለውን የማጽዳት ውጊያ ገና ውጊያውን ያላቆሙት የጽንፈኛው ቡድን አማጽያንን ማደን ያካትታል ሲል ዛሬ በትዊተር ተጠቁሟል። አሁንም ቢሆን በባህጉዝ ተራራ አካባቢ ያሉ ዋሻዎች የተደበቁ እስላማዊ መንግስት ነኝ የሚለው ቡድን አማጽያን አሉ ሲሉ ቃል አቀባይ ሙስጠፋ ባሊ ገልጸዋል። ከፍተኛ የትራምፕ አስተዳደር ባለስልጣኖች ባንስ ቢያንስ 25 ለሚሆኑ የመንግስት የጸጥታ ተአማኒነት ፈቃድ ለተነፈጋቸው ሰዎች ኦፊሳላዊ የብሔራዊ ጸጥታ ፈቃድ መስጠታቸውን ውስጥ አዋቂ ስለ ሀገሪቱ ምክር ቤት መርማሪዎች ተናግሯል። ትሬሻ ኒው ቦልድ የተባሉት ውስጥ አዋቂ የጸጥታ ተአማኒ መርማሪዎች ፈቃድ እንዲነፈቃቸው ሀሳብ ቢያቀርሙ ቢያንስ ሀያ አምስት የሚሆኑ ሰዎች ፈቃድ እንደተሰጣቸው ገልጸዋል። ከእነሱም መካከል ሁለት ስማቸው ያልተገለጸ ከፍተኛ የዋይት ሃውስ ባለስልጣኖች፣ የመንግስት ኮንትራት ሰራተኞች እና በፕሬዚዳንት ዶናልድ ትራምፕ ጽህፈት ቤት የሚሰሩ ረዳት ሰራተኞች እንደሚገኙባቸው ውስጥ አዋቂው ተናግረዋል። የአውሮፓ ህብረት ዋና ተደራዳሪ ማይከል ባርኒየር ብሪታንያ ከህብረቱ የምትወጣበት ስምምነት ሳይደረግ ፍቺ ሊፈጸም ወደሚችልበት ሁኔታ እየተጠጋሽ ነው ብለዋል። ባርኒየር ብራሰልስ ሆነው ባደረጉት ንግግር አሁንም ቢሆን ብሪታንያ ካለምንም ስምምነት መውጣቱን ለማስወገድ የምትችልበት ተስፋ አለ ብለዋል። ይሁንና ብሪታንያ ያሏት አማራጮች ውስን መሆናቸውን ገልጸዋል። የብሪታንያ ምክር ቤት ቴሬዛ ሜይ ከአውሮፓ ህብረት ጋር ለሁለት ዓመታት ያክል ከተነጋገሩ በኋላ የተደረሰውን ስምምነት ቢቀበል እንደሚያዋጣው ነው ዋናው ተደራዳሪ መከሩት። እስካሁን ባለው ጊዜ የብሪታንያ ምክር ቤት ስምምነቱን ሦስት ጊዜ አልተቀበለው። ቴሬዛ ሜይ ለአራተኛ ጊዜ ድምፅ እንዲሰጥበት ያቀርባሉ ተብሎ ይጠበቃል። የአየር ንብረት ለውጥ፣ ግጭትና የኢኮኖሚ አለመረጋጋት ባለፈው ዓመት በዓለም ዙሪያ ከ113 ሚሊዮን በላይ በሚሆኑ ሰዎች ላይ የምግብ እጥረት ማስከተላቸውን የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የምግብና የእርሻ ድርጅት የምግብ ቀውስ አስመልክቶ ያወጣው ዓመታዊ ዘገባ የምግብ እጥረት ከገጠማቸው 53 ሀገሮች አስቸኳይ የምግብ ረዴት የሚያስፈልጋት የመን መሆኗን ከዚያም የኮንጎ ዴሞክራሲያዊ ሪፐብሊክና አፍጋኒስታን መሆናቸውን ጠቁሟል። የምግብና የእርሻ ድርጅት ዘገባ እንደሚለው የምግብ እጥረት የገጠማቸው ሰዎች ብዛት አንድ መቶ ሚሊዮን ሲደርስ ለሶስተኛ ተከታታይ አመታት ነው። በእርግጥ ከሁለት አመታት በፊት ከነበረው አንድ መቶ ሀያ አራት ሚሊዮን ሻል ማለቱ አልቀረም። አንዳንድ ሀገሮችም ብዙ በድርቅና በጎርፍ መጥለቅለቅ እየተጎዱ እንደሆነ ጥናቱ አመልክቷል። አድማጮች፣ ለሰዓቱ ያዝ ናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እንግዲህ አብረናችሁ ከአድማስ ስንሻገር ወደ ቀዳሚው ዘገባችን ነው የምናልፈው። በሀሮማያ ዩኒቨርሲቲ ተማሪዎች ከትላንት ጀምሮ የተቃውሞ ሰልፍ እያደረጉ ናቸው። በተቃውሞ ሁለት ተማሪዎች እንደተጎዱ የዩኒቨርሲቲው ፕሬዚዳንት የተናገሩ ሲሆን ዩኒቨርሲቲው ከአመሻሽ ጀምሮ መረጋጋቱንም ጨምረው ገልጸዋል። የተቃውሞ መንስኤ ኦሮምኛ የፌዴራል የስራ ቋንቋ እንዲሆንና ሌሎች የኦሮሞ ጥያቄዎች እንዲመለሱ ለመጠየቅ ነው ተብሏል። አዲስ ቸኮል ዝርዝር አለው። በዩኒቨርሲቲው እየተማረ የሚገኝና ስሙን መግለጽ ያልፈለገ አንድ ተማሪ የዩኒቨርሲቲ ኦሮሞ ተማሪዎች ኦሮምኛ የፌደራል የስራ ቋንቋ እንዲሆን እንዲሁም ድሬዳዋ፣ አዲስ አበባና ሀረር በኦሮሚያ ክልል ስር እንዲሆኑ በወለጋ ላይ የተተገበረ ያለው ኮማንድ ፖስት እንዲነሳ እንዲሁም የኦዴፓ ጽህፈት ቤት ኃላፊ አቶ አለሙ ስሜ እንዲነሱ የሚጠይቁ ጥያቄዎችን ይዘው ሰልፍ ወጥተው ነበር። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍም ስለተፈጠረው ነገር እንዲህ ይላሉ። ው የተማሪዎች ጥያቄ ትናንትና ሰልፍ ነበርና ሰልፍ ወጡ እንግዲህ ፍቃድ ባይኖርም ወጡ። ከወጡ ይሁን ጠብቁ ብለናቸው የጸጥታ አካላቶች እየጠበቁ ነበረ። ያው ሰልፉን ወጥተው ሲመለሰው አካባቢ አንድ ልጅ ፖሊስ ጋር በተፈጠረው ግጭት ትንሽ ይጎዳል ማለት ነው። ያ የልጆቹን ኢሞሽን ቀየረ። የልጆቹን ኢሞሽን ቀይሮ አስለቃሽ ጢስ ምናምን፣ እነሱም ድንጋይ መወረወረ ሆነ። እሱን እኛም በመሀል ገብተን ታካሉም ሰዓት እንዲያቆሙ ተማሪዎቹም ድንጋይ እንዲያቆሙ የተማሪዎች ህብረት በኩል እንዲያቆሙ አረግን። ማታውኑ በዛ መልኩ ተረጋግቶ አደረ። ያ የተመታውንም ልጅ እኔና ባልደረባ ሄደን ሀረር ሆስፒታል አየነው። የጭንቅላት መፈንከት ነው። ኤክስሬውንም ዶክተሩ አነበበልን። ትንሽ ጭንቅላቱ የመሰበር እንትን አለውና በኖርማል ማኔጅመንት የሚድን ነው። ነገር ነገር ነበረ። ያለ ሁኔታ በጣም ደና ነው። ጥያቄው በዛሬው ዕለትም የቀጠለ ሲሆን ዛሬ ከሰዓት ላይ የዩኒቨርሲቲው ፕሬዚዳንት ከተማሪዎች ጋር ውይይት ማድረጋቸውን በውይይቱም ትምህርት ለመጀመር የሚፈልጉ ተማሪዎች መኖራቸውን ሆኖም የተወሰኑ ተማሪዎች እንደሚከለክሏቸው መናገራቸውን ዶክተር ጀማል ተናግረዋል። እንደ ዶክተር ጀማል ገለጻ ከፎቅ ላይ ሲዘል ከተጎዳ አንድ ልጅና በትላንትናው ዕለት የማስታወቂያ ሰሌዳ ለማውረድ ሲሞክር በነበረ ተማሪ ላይ ፖሊስ ካደረሰ ጉዳት ውጪ ሌላ ጉዳት አለመኖሩን በዩኒቨርሲቲውም ከሶስት የማይበልጥ የውጭ ማስታወቂያዎች ወይም በተለምዶ ታፔላዎች ብቻ መገንጠላቸውን ተናግረዋል። ለአሜሪካ ድምጽ አዲስ ቸኮለኝ ጅጅጋ። ከዓመታት በፊት ከተለያዩ የአምቦ ዩኒቨርሲቲና ኮሌጆች የተመረቁ ተማሪዎች ስራ ለማግኘት ቸግሮናል ብለዋል። የስራ ዕድሎቻችንን ለማመቻቸት የተቋቋመው የቴክኒክ ኮሚቴም ተዳክመዋል ሲሉ ይናገራሉ። ቅሬታ አቅራቢዎቹ በተጨማሪም የስራ ዕድል እንዲፈጠርላቸው ይሟገቱ የነበሩ ሶስት ወጣቶች መታሰራቸው አስከፍቶናል ሲሉ አስተያየታቸውን ለቪኦኤ አጋርተዋል። የምዕራብ ሸዋ ዞን አስተዳዳሪ ለወጣቶች የስራ ዕድል ለመፍጠር የተጀመረው ጥረት አልተቋረጠም ሲሉ፣ የአምቦ ከተማ ምክትል ከንቲባ ደግሞ ችግሩ በውይይት እንፈታለን ስራ ፍጠሩልን በሚል ጥያቄ ታሰረ ወጣት ካለም ይፈታል ብለዋል። ናኮሩ መልካ ከአምቦ ተጨማሪ አለው። በአምቦ እና አጎራባች ወረዳዎች ላይ የሚስተዋለውን ስራ አጥነት ሊያቃልል የሚችል ንድፈ ሀሳብ አዘጋጅተው በአምቦ ዩኒቨርሲቲ እና በባለድርሻ አካላት ውይይት እንደተደረገበት ወጣት ኢብሳ አራርሶ ይናገራል። ከኮሌጅ እና ዩኒቨርሲቲዎች የተመረቁ ወጣቶች ምርመላም በተዋቀረው ቴክኒክ ኮሚቴ እንደተደረገ ለቪኦኤ ገልጿል። ለስምንት ወራት በተደጋጋሚ ውይይት ካደረጉ በኋላም ተከሰተ የሚለውን ሁኔታ ገልጾልናል። አሁን ለምሳሌ አምቦ ዩኒቨርሲቲ በበኩሉ የዳቦ ማሽን ሰርቼ ለእነዚህ ልጆች ዳቦ ማሽን ሰጥቼ የዳቦ እንዲያከፋፍሉ እድልን አመቻቻለሁ፣ መቅጠር ያለብኝ ቦታ ላይ ቀጥራለሁ ነው ያለው። እንዲሁም የሆመቸው ተቋም ደግሞ መሬት እንሰጣልን፣ መሬቱ ላይ በፈለጉት ተደራጅቶ መስራት ይችላሉ፣ ክፍት የስራ ቦታ ስላልን፣ እዛ ላይም ደግሞ በትምህርታቸው ደረጃ እንቀጥራለን የምሎ ነበር። ይሄ ብቻ አይደለም፣ ብዙ ቃል ነው የተገባው። ግን ይሄንን ቃል የሚፈጽም አካል እስከዛሬ አልተገኘም። ሁሉም ነገር በወሬ ቀራ፣ ምንም የተሰራ ነገር የለም። በመጨረሻ ኮሚቴው እንዲፈርስ ሁኔታውን ማመቻቸት ጀመሩ። ቴክኒክ ኮሚቴ ተብሎ ነው የተቋቋመው ለስራ ኮሚቴ የተባለው የሚሰራው ነገር ምንም የለም አንድም ሰው ወደ ስራ ሳይገባ ነው ይሄ ኮሚቴ የተበታተነው ማለት ነው። አሁን ሁሉም ተማሪ አቅማቷል። በኮሚቴው ከሚሳተፉ መካከል የእኙማ ኩመላ፣ ባይሳ ድሪባና እሸቴ ጫላ የሚባሉ ሶስት ወጣቶች ለምን ስራ ይፈጠርልን የሚል ጥያቄ በማቅረባቸው ከታሰሩ ሳምንት አልፏቸዋል ይላል አራርሶ። እኛ ግን የወክልናቸው ናቸው የስራ እድል ፈጠራው እንዲቀላጠፍልን በማሰብ ብቻ ነበር ይላል የታሰሩበት ምክንያት እነዚህ ልጆች ዳቦ ብሎን ስራ ሲዙን ጥያቄያቸው ለራሳቸው የግል ጥቅምም አይደለም እየሰሩ ያሉት እነሱ ወክሎ እየሰሩ ያሉት ከአምስት መቶ ተማሪ በላይ ነው። እነዚህም ደግሞ ኮሚቴ ተብሎ የተዋቀሩት በአስተዳደሮቹ ፍላጎት ነው። ዳቦ አብሉ ነው ስራ ሲዙን ነው። እሱ ነበር ጥያቄያችን። ዛሬ ደግሞ ይቅርብን፣ ምግቡም ይቅርብን፣ የታሰሩ ልጆች ይፈቱልን። ትላንት እኮ በፖለቲካ እንኳን የታሰሩ ተፈቷል። ከውጭ በስንት ስደት የወጡ ዛሬ ገብተዋል። ግን ዛሬ በከተማችን በዞናችን ላይ ለእንደዚህ አይነት ጥያቄ መታሰር ምንድን ነው? ሰው ለመብቱ ጥያቄ አንስቶ ለምን ይታሰራል? መልሱ ይሄ ነው ወይ? ወጣት መስከረም ወላና ከቴክኒክና ሙያ ኮሌጅ ከተመረቀች ሶስት አመታት ቢያልፉም እስካሁን ስራ እንዳላገኘች ጠቅሳ በራሳችን ኮሚቴ የነደፍነውን ሀሳብ ተግባራዊ አድርጎ ለተወሰኑ ወጣቶች ስራ የሚፈጥር አካል አላገኘንም ብላለች። ይህም ተስፋ እንዳስቆረጣት ገልጻለች። የጠየቅ የጠየቅናችሁን የስራ ጥያቄ ለምን አልመለሳችሁልንም ነው ያልናቸው። ለምን እንደ ህፃን ያታልሉናል? ከቤተሰብ ጥገኝነት መላቀቅ ነው የምንፈልገው። የስራ እድል እንዲፈጠርልን ነው የምንፈልገው። የሚመለከተው አካል መፍትሄ ይስጠን። አምን እምላሉ ፎርማታን ውፋኬ ነው። የአምቡ ምክትል ከንቲባ አቶ ጀግናው ግዛው ወደ መስሪያ ቤቱ በቅርቡ መምጣታቸውን ጠቁመው አሁን ተከሰተ ያሉትን ችግር በዚህ ሳምንት ውስጥ ከወጣቶቹ ጋር ለመምከር እንዳቀዱ ገልጸዋል። ታሰሩ ስለተባሉ ወጣቶችም ተከታዩም ብለዋል። የስራው መነሻ መልካም ሀሳብ ጥሩ ሀሳብ ነው። በጋራ ሆነን ችግራችን እንፍታ ነው እሱ ሀሳብ ተጠናክሮ መቀጠል አለበት እንጂ መዳከም የለበት። ሰልፍ በመጡበት ጊዜም እነዚህ ተወሰኑ ወጣቶች የአምቦ ከተማ ወጣትና ከዙሪያውም የተካተቱበት ነው የሚል አለ ያቸል ሁሉንም ሰው አላቅም። በአመጣጣቸው ወቅት ለማወያየት ፍላጎቱ ነበር። ነገር ግን ወጣቶችም ስሜት ውስጥ ስለነበሩ በወቅቱ ከዚ መረጋጋት እስኪመጣ ብንወያይም ውጤት ላናመጣ እንችላለን ማለት ነው ከመጣላት ውጪ። ስለዚህ ወደ ውይይት አልተገባም። ብንወያይ ጥሩ ነበር። አሁንም ደግሞ ጊዜው አላለፈም። ቁጭ ብለን ተወያይተን በውይይት የማይፈታ ችግር የለም። ስራ መፈጠር አለበት መንግስት የበኩሉ ሚና መጫወት አለበት። እኛም እንደ ከተማ አስተዳደርም መስራት አለብን። ስንሰራ ግን፣ ሁሉ ነገር በአንድ ጊዜ ተፈቶ አያልቅም። ጊዜ ይጠይቃል። የታሰረ ወጣት መኖሩን አላቅም። በዚህ መንገድ የታሰረ ካለ እሱን አይትም በጋራ የምናስተካክለው ይሆናል ማለት ነው። መታሰር የለበትም ሰው በጋራ እንፈታለ። ማለት የምዕራብ ሸዋ ዋና አስተዳዳሪ አቶ ገዛኝ ከበደ ወጣቶቹ በታሰበው ፍጥነት ወደ ስራ እንዳይገቡ እንቅፋት ሆነዋል የተባሉ አመራሮች ላይ እርምጃ መውሰዳቸውን ገልጸው ቶሎ ወደ ስራ ያልገቡበትን ምክንያት ገልጸዋል። አጠቃላይ በክልላችን የመንግስት ሰራተኞች አዲስ አደረጃጀት ለህዝቡ አገልግሎት በሚመች መልኩ የሰራተኞች ሚደባ ፕሮግራም ተነድፎ እሱ በአዲስ መልክ ስራ ላይ እየዋለ ነው። ከዚህ ጋር ተያይዞ የሰራተኛ ዝውውር፣ ቅጥር እንደ አጠቃላይ ለጊዜው ሰራተኞቹ ተመድቦ ይሄ እስከሚያበቃ ድረስ ባለበት እንድቆይ የሚል መመሪያ ተላልፈዋል። በዚህ ምክንያት በመንግስት መስሪያ ቤት ውስጥ ልንወስዳቸው የምንችል ስራ ፈላጊን ለመቅጠር ሌት መሆን አለ። ይሄኛው የሰራተኛ ምደባ እንዳለቀ መንግስት መቀበል የሚችለውን ያህል በግልጽ ማስታወቂያ የተወሰነውን ያህል የምንወስደው ይኖራል። ሌላው እዚህ አካባቢ በአቋቋም ነው ኮሚቴ ተጓትቶ ለሚባለው የስራ ሂደት እነዚህን የግል ተቋማት ዩኒቨርሲቲ ሚኒስትሮችን ስራ እንዲፈጥሩ በማግባባት ነው እየሄድንበት ያለ ነው እና ይሄ ነገር ውሳኔ ይጠይቃል፣ በተዋረድ ውሳኔ ይጠይቃል። እነዚህ ነገሮች ጊዜ ነው ወስደዋል፣ የተወሰነ ጊዜ ነው ወስደዋል ማለት ነው። ይሁንና አሁን ያለንበት ደረጃ በቦመቾ በኩል ስምንት ኮንቴነሮች ተሰጥቶን ለቶኬ ኩታይ ወረዳ ልንጭን እየተዘጋጀን ነው ማለት ነው። ባምቦ ዩኒቨርሲቲ በኩል ያለው የዳቦ ፋብሪካ ኦልሞስት አሁን ዩኒቨርሲቲው ለዚህ የሚያስፈልገውን ባጀት መድቦ ወደ እንቅስቃሴው እየተገባ ነው ያለው። ባለፈው አርብ ታሰሩ የተባሉትን ወጣቶች ምክንያት ለማጣራት ወደ አምቦ ከተማ ፖሊስ ጣቢያ በመራም የከተማው ፖሊስ አዛዥ ከከተማው ተዛውረዋል፣ ተወካያቸውም ስራ አልገቡም። ወጣቶቹን ያሰራቸው አካል የሀገር ውስጥ ደህንነት በመሆኑ ምንም አይነት መረጃ ከኛ ልታገኝ አችልም አሉ። የወንጀል ምርመራው ክፍል ኃላፊ ተወካይ ዋና ሳጅን ታያበበ ድምፃቸውን ለመቅረጽ ጠይቄ ፈቃደኛ ባይሆኑም ወጣቶቹ ከታሰሩ አንድ ሳምንት እንደሆናቸውና ምርመራ አድርገው ወደ ፍርድ ቤት ለማቅረብ ጥያቄ ሲያቀርቡ ግን በላይ አመራር እንዲቆዩ ትእዛዝ ማስተላለፉን መርማሪው ተናግረዋል ወጣቶቹን ለማናገር ያቀረብኩት ጥያቄም ሳጅኑ የበላይ አካል ነው ካሉት ግለሰብ ፍቃድ ባለማግኘቱ አልተሳካም በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡኝ ወደ ኦሮሚያ ፖሊስ ኮሚሽን የኮሚኒኬሽን ስራ ሂደት ኃላፊ ደውዬ ለዛሬ አላገኘኋቸውም መልስ እንዳገኘው ይዤ የምመለስ ይሆናል ለአሜሪካ ድምፅ ናኮር መልካ ካምቦ ናኮርን ላደረሰን ዘገባ እናመሰግናለን አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የካቢና ቪኦኤ ዝግጅታችንን ነው ተከታዩ ዘገባችን ወደ ወሎ ነው የሚያሻግረን የወሎ ልማትና ተራዶ ህብረት እንዳይመሰረት ወንጀልና ጉዳት የፈጸሙ ግለሰቦች በህግ ተጠያቂ እንዳይሆኑ የማድበስበስ ስራ እየተሰራ ነው ሲሉ የህብረቱ አስተባባሪዎች ቅሬታቸውን ገለጹ። የደሴ ከተማ አስተዳደርና ጸጥታ መምሪያ ግን ውንጀላው መሰረተ ቢስና ኃላፊነት የጎደለው ነው ብለዋል። ከሰሞኑ የማህበራዊ ድረገጽ ላይ ዜና ሆኖ የከረመው የወሎ ልማትና ተራዶ ህብረቱ ጽንፍ ሀሳቦችን ሲያስተናግድም ቆይቷል ይለናል የወሎ ዘጋቢያችን መስፍን አራጌ በተከታዩ ዘገባ የወሎ ህብረት ለማቋቋም የጸጥታ አካላት አውቀውት ፍጹም ህጋዊና የአማራ ህዝብን ትግልና ታሪክ በሚያጠናክር ሁኔታ ሊመሰረት የነበረው ህብረት ሌላ ሀሳብ በመስጠት ወደፊት አገሪቱን እመራለሁ ብለው የሚያስበው ኃይላት ማተሚያ ቤት ውስጥ ወሎ ኬኛ የሚል ጽሁፍ የወሎ ህብረት መስራቶች እንዳዘጋጁ አድርገው አንድ ሺህ ኮፒ ማተሚያ ቤት በማዘጋጀት ማታውን በሙሉ ከተማዎች ሲበትኑ እነ መንግስቱ ዘገየ ወሎ ለኦነግ ሸጥ ነው የሚል የሀሰት ስም በማጥፋት ከህዝባችን ጋር የነበርን ፍቅር እንድናቋርጣቁማል። በቅርቡ በክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን ተመርኮ ህዝባዊ ቅሬታን ያረት ህብረት አስተባባሪ አቶ መንግስቱ ዘገየ ነበሩ። አስተባባሪው ማንኛውንም ጉዳይ ቅድመ ሁኔታዎችን አሟልተን የምስረታ ጉባኤያችንን ለማካሄድ እየተዘጋጀን ባለንበት አጋጣሚ ጉዳት ደርሶብናል ባይ ናቸው። የጸጥታ ኃይሉም ጉዳቱ እንዳይደርስብን ከመከላከል ይልቅ የቁም ተመልካች ነበር ብለዋል። ወሎ ሆጋሽ እንዲመሰረት ክቡር ከንቲባችን ችግራችንን ተመልክተው ከተፈቀደ በኋላ የጸጥታ ኃይላት ሆን ብለው በዕለቱ በፍንቅኛ ሰዓት ባልመገኘት ልጆቻችን ሲደበደቡ ሲፈነከቱ አሻግረው እየሳቁ ይበለከቱ ነበር። የደሴ ከተማ ሕዝብ ሆነ ሰፊ ስለሆነ ነው። በዕለቱ ከተለያየ ርቀት ያላቸው ከተሞች የተሰበሰቡ ሰዎች ናቸው። ይህን ግፍ የሰሩ የደሴ ከተማ አስተዳደርና ጸጥታ መምሪያ ኃላፊ አቶ ወንዶሰን ጸጋይ ግን አስተያየት ሰጭው ግለሰብ ባልነበሩበት የሰሙት ነው ለማንጸባረቅ የሞከሩት ብለዋል። በርዕሰ መስተዳደሩ ስብሰባ ላይ የተናገሩት ግለሰብ ከጅምሩ አልነበሩ በስብሰባው ላይ አልነበሩ ሁለተኛ ድርጊቱ የተፈጸመው አዳራሽ ውስጥ ነው። አዳራሽ ውስጥ የተፈጸመን ነገር ደግሞ ማየት አትችልም። የሚያው እዛ ውስጥ ያለው ሰው ነው። ስለዚህ ከወጡ በኋላ እንኳን ለመያዝ እከሌ ነው የመታው የሚል ሰው አልነበረም። ቡና ተደፋብን እንዲተደፋብን የሚል የደማውንም ሰው ኋላ ነው ያየ ነው። አዳራሽ ውስጥ ስለሆነ ማለት ነው። ግቢው ውስጥ እንኳ ቢሆን የጸጥታ ኃይል ያለ ውጭ ነው። ከአጥር ዙሪያ ጥበቃ እየተካሄደ የነበረው እና አብዛኛውም በእኛ ነው ፍተሻ የምናካሄደው በእኛ ነው ብለው ስለነበረ የወሎ ልማትና ተራድኦ ብረት ሊመሰረት ነው የሚል ደረጃ በማህበራዊ ድረገጾች መለቀቅ ከጀመረበት እለት አንስቶ በማህበሩ ገለልተኛነት ላይ ጥያቄና ቅሬታ የሚያቀርቡ በርካቶች እንደነበሩ አቶ ወንደሰን ያስታውሳሉ። በሌላ መንገድ ተገልብጦ ህብረተሰቡ ውስጥ የወሎ ህብረት የሚለው በሁለት መንገድ ጽንፍ ተይዞ ይነገርበት የነበረ መሆኑን ነው መገንዘብ የቻልነው። አንደኛው እምነት ነው፣ ሁለተኛው ኦነግ ነው የሚደራጀው ጎልቶ የወጣው ኦነግ የሚለው ደሴ ላይ በምንም ጣም ሊደራጅ አይችልም የሚል አስተሳሰብ ነበር። ሊከሰት የሚችለውን የጸጥታ ችግር ግምት ውስጥ በማስገባት ህብረቱ ጉባኤውን ለሌላ ጊዜ እንዲያሸጋግር ለአባላቱ ምክረ ሀሳብ ቢቀርብላቸውም በእንቢታ መጽናታቸውን ይናገራሉ። ይሁን እንጂ በስብሰባው ዕለት ከማለዳው ጀምሮ በስፍራው በመገኘት አስፈላጊው ጥበቃ መደረጉን ጠቅሰዋል። የመሰብሰብ ነጻነትን፣ ሀሳብን የመግለጽ የመደራጀትን መከልከል ባይቻልም ግን ደግሞ አሁን ከተማችን ውስጥ ካለው ውጥረት አኳያ ህብረተሰቡ ግንዛቤ ባላዘበት ወቅት ባይካሄድ መልካም ነው የሚል አቋም ይዘን ወደ ምክትል ከንቲባው ነሄድ ነው። ምክትል ከንቲባው ጋር በጋራ ከገመገሙም በኋላ የወሎ ህብረት መስራች የሚባሉትንም የዛን ሰዓት እናየኋቸው አርብ አስር ሰዓት ነው። ስለዚህ እነሱም ጋር ገመገምን፣ አቋማችን ገለጽንላቸው፣ ተቀባይነት አላገኘም። እነሱም በጣም ስሜት ውስጥ በመግባት ይሄ ወሎዬነትን ማፍረስ ነው፣ ብዙ ወጪ ያወጥተናል፣ ሊቆም የሚገባው አይደለም፣ ከተለያየ ሀገር እንግዶች ጠርተናል የሚል ነበር። ይሄ ከሆነ ህግ የማስከበሩ ስራ እንሰራለን፣ ግን ስጋታችን እንድትጋሩ የሚል ነገር ይዘን ተለያየን። የጸጥታ ኃይሉ ጉዳት እየደረሰ በዝምታ አልፏል፣ የሚለውን ሞቀሰ አግባብነት የጎደለው ሲሉ ገልጸውታል። የጸጥታ ኃይሉ እየሳቀ ሰው አስደበደበ የሚለው ይህ ትክክልም አይደለም፣ በየትኛውም መንገድ ተቋምንም የሚገልጽ አይደለም። ሰዎቹንም ወደ ሕክምና የወሰደ የጸጥታ አካሉ ነው። ከዛ ባሻገር እያየን አያስመታም የሚለው ማን ከማን ይለያል? ይህ ሁሉ ህብረት አባል ነው ወይ እንትን ነው የሚል ነገር የለው። ወንጀለኞች እንዳያዙ የማደበስበስ ስራ ተሰርቷል ለሚለውም ተከታዩን ምላሽ ሰጥተዋል። ክሱ እንዳይጣራ ተጽዕኖ እየተደረገብን የሚለው እንግዲህ ክልሉ አምስተኛ ጣቢያ ነው። አምስተኛ ጣቢያን ለማጣራት ሞክር ያለው በማመልከቻ ሁለት ይዘው መጥተዋል ይጠራልን የሚል ከዛ ባሻገር ቃል አልሰጡም። ሁለተኛ ተከሳሹ እነማን ናቸው የሚሉት አልገለጹም። ማመልከቻ አስገቡ በዛው የቀሩበት ሁኔታ ነው ያለው። የአማራ ዴሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ማንኛውም አካል የመደራጀት መብቱ እየተጠበቀ ነው ግለሰቦችና ድርጅቶች ተመዝነው ሊያልፉ ወይም ሊወድቁ የሚገባቸው በያዙት አጀንዳ እንጂ በግለሰቦች ፍላጎት አይደለም ብለዋል። ማንም ሰው ጥሩም ይሁን ሀሳቡ መጥፎም ይሁን መደመቅ አለበት። ዲሞክራሲ ማለት በነጻነት መናገር ማለት ነው። ዲሞክራሲ ማለት በነጻነት መደራጀት ማለት ነው። በተለይ ደሴና የአካባቢው ህዝብ ከሚታወቅበት ባህል አንጻር ማህበር መቋቋም የለበትም በሚል እሰጥ አገባ ውስጥ መግባትም ሆነ ጉዳት መከሰት አልነበረበትም ሲሉ ገልጸዋል። ደሴን እኮ እናውቀዋለን። ሁለት ጊዜ ኢህአዴግ ድብጥማጡን ያጠፋል። በመብቱ የሚያውቅ ነው። ዝም ብሎ መብቱን የተጠቀመ ህዝብ ነው እና ከዛ ትምህርት ለምን አይወሰድ አዳምጦ ዝም ብሎ የሌላውንም አማራጭ አይቶ የኢህአዴግንም አማራጭ አይቶ ጥላቻውንም ፍቅሩንም ለመግለጽ በድምፁ መወሰን የቻለ እኮ ነው። አንድ ዲሞክራሲ ነው። እናዚህ ያለ ነው። አብንም ይሁን ግንቦት ሰባትም ይሁን አዴፓም ይሁን ሌላ የተፈጠረም ያልተፈጠረም ፓርቲ ቢመጣ ሁሉም መናገር መብት ነው። እናንተ መወሰን ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ላይ የፈጸሙት ልክ በዛሬው ቀን ባለፈው ዓመት ነበረ። ከጊዜው አጭርነት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገባቸው ነገሮች አብዛኞቹን አሳክተዋል የሚሉ ተንታኞችና ምሁራን ያለፈው አንድ ዓመት በኢትዮጵያ ተስፋና ፎይታ እየታየበት ነው ሲሉ ለቪኦኤ አጋርተዋል። አንደኛ ዓመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ የጠቅላይ ሚኒስትር ጽሕፈት ቤት ለአሜሪካ ድምፅ በላከው መግለጫ ላይ አሳውቋል። የአሜሪካ ድምፅ ይህን አንድ ዓመት ከሚቃኝባቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ዝግጅቱን ያዘጋጀው። የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ ዓመት በዚያ የመጋቢት 24 ንግግር ላይ ትንታኔ ሰጥተው ነበር። ዛሬ በድጋሚ አነጋገርኳቸው። ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል። በአጠቃላይ አንድ ዓመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው፣ አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ? ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ ሌላው ደግሞ የምትመዝንበት ቆይተ ታይና የተገቡት ተስፋዎችና ቃላት ተፈጻሚ ሆኑ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። መቶ በመቶም ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ ዓመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር፣ ቅልቅል ሁኔታዎች ላሉበት፣ በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታትር አገር አንድ ዓመት ናጭር ጊዜ ነው። በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም እና ሲሆንና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ብዙዎቹን አሳክተዋል ብዬ ነው ማስበው። ያለፈው አንድ ዓመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርት ኪውሬተር የሆነችው ኤዶን በለጠ ለምሳሌ ሀሳብን በነፃነት የመግለጽ መብት መከበር ከፍተኛ ምርታ ማሳየቱን ትናገራለች። ነፃነትን ኤክሰርሳይዝ ያደረግንበት ወይም የገለጽንበት ዓመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ፣ ሶሻል ሚዲያው ላይ፣ ስራችን ላይ፣ ጥበብ ስራችን ላይ ራሱ ሳንጨነቅ ማለት የምንፈልገውን ነገር በደንብ መግለጽ የጀመርንበት ዓመት ነው ብዬ አስባለሁ እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ማለት ነው። ፖለቲካዊ ጉዳዮችን እያዋዛ በማቅረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጭ ነው። የጠቅላይ ሚኒስትሩ የአንድ ዓመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች፣ ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል። አራት መለኪያዎች መኖር አለባቸው እላለሁ። አንደኛው አገሪቱ የነበረችበት ሁኔታ፣ ከዛ በኋላ የመጣው ለውጥ፣ ሁለተኛ ህዝቡ ያነሳቸው ጥያቄዎችና እሳቸው ወይም የእሳቸው አስተዳደር የመለሳቸው፣ ሶስተኛ እሳቸው አድርገዋለሁ ብለው ቃል የገቡትና ለባለ ሲመታቸው ግ ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ጊዜ። እነዚህ ነገሮች ይህን በአንድ ዓመት አስቦ በማድረግ በነዚህ አራቱ ነው መለከት ያለባቸው ብዬ ነው የማስበው። ስለዚህ ከነዚህ አንጻር ሳየው አንድ ዓመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ፣ የአመለካከት ለውጥ፣ የአሰራር ለውጥ፣ የህግጋት ለውጥ፣ በጣም ብዙ ነገሮች ነው የምትለውጠውና እንደፈለግከው የምትሄድበት አይደለም። ያ ማለት ምንድን ነው? ባለፈው አንድ ዓመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ እራሳቸው ሰሞኑን በሰጡት መግለጫ ይህንን ነበር ያንጸባረቁት። አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንመታከት ሮጭ አለው በጣም በርካታ ድሮጭ አምትቻል በአንድ ዓመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መልክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌ ያለው ብዙ የማፍርበት ጉዳይ ያለው በአንድ ዓመት ውስጥ የተገኙ ውጤቶችንና የተሰሩ ስራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግስታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ ዓመቱን ለማሰብ እየተካሄዱ ያሉ ስነ ስርዓቶችም ታዲያ የተሰሩ ስራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምፅ አስረድተዋል። የሰው ልጅ ባህሪም ሆኖ ለጥሮቹ ነገሮች የአጭር ጊዜ ትውስታ ነው ያለው ወይም ሾርት ሚሞሪ እንደሚባለው ማለት ነው። እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመሳት የመደናገጥ፣ የመዘንጋት እነሱን መለስ ብሎ አለማየት ይስተዋላል። እኔ ይህንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበትም ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ህብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ፣ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት አንዳንዱ ጋር ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ሕብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል ይመስለኝ። ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽህፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምፅ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ ዓመት ዞር ብለው የሚቃኙ ናቸው። እንግዲህ የመጨረሻው የሚሆነው ያው መጋቢት 24 ራሱ 2011 ላይ የአንድ ዓመቱን ሂደት የሚቃኝ ትልቅ ለሕዝብ ክፍት የሆነ ዝግጅት ተዘጋጅቷል በሚሊኒየም አዳራሽ። እሱም ከተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች ያለበት አንድ ክንዋኔ ነው የሚሆነው የሙዚቃ ዝግጅቶችን ጨምሮ ማለት ነው። የሙዚቃ ዝግጅቶችንም ጨምሮ ማለት ነው። ስለዚህ እሱ ማረጊያው ይሆናል። እንግዲህ እስካሁን አንድ ዓመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃ የሚገኝበት መድረክ ነው የተዘጋጀው፣ የማክሰኞ ለታ ማለት ነው። ከዛ በፊት እንግዲህ ሆ ዛሬም የምንገኝበት የፎቶ ኤግዚቢሽን የፎቶ አውደሪ፣ ይሄ ደግሞ የፎቶ አውደሪ እንዴት ነበረ፣ የአንድ አመቱ ጉዞ ምን ይመስል ነበር የሚሉት ዋና ዋና ጭብጥ የነበሩት ኪ ማይልስቶንዝ የምንላቸውን እየዘገበ ነበረ። ይሄም ደግሞ የተደረገ የታተሙ ምስሎች ነበሩ፣ ፕሪንት የተደረጉ በዲጂታል ደግሞ ከሁለት መቶ በላይ ያሉ ፎቶሮችም እነሱን ተጠራቅመው ሂደቱን አንድ አመቱን ጉዞ እንዴት ነበረ የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር ተያይዞ በፖለቲካውም ያለውም ከተለያዩ የፖለቲካ ፓርቲዎች ጋር ያለውን ግንኙነት፣ የእርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የሕዝቡ ደግሞ ስሜት ምን ነበረ የሚል እነሱን ሁሉ ያጣጣመ የፎቶግራፍ አውደሪ ነበር። በነገው ዕለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ አድማጮች ለዛሬ የያዝናቸውን ፕሮግራሞቻችን ጨርሰናል። የጋቢና ቪኦኤ ጉዟችንንም በዚሁ አጠናቀናል። በፌስቡክ አት ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያበሩ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን መልካም ምሽት። በነገ ጉዞ እንገናኝ። ደናደሩ सकल अमेरिका दी